የመስቀል ደመራ በዓል ቀደም ብለን በመግቢያው እንደጠቆም ነው። በኢትዮጵያ ይልቁንም አዲስ አበባ መስቀል አደባባይ ማምሻውን በድማቅ ስነ ስርዓት እየተከበረ ነው ይለናል እስክንድር ፍሬው ተከታዩን ሲያደርሰን ለበሎ የመስቀል ደመራ በዓል ከሃይማኖታዊ ይዘቱ በተጨማሪ ዓለም አቀፍ ቅርስነቱ፣ የአደባባይ በዓልነቱ፣ ፌስቲቫላዊ ይዘቱ እየጎላ መምጣቱ በዛሬውም አከባበር ላይ ተንጸባርቋል። ይህችን ቀን በቀን መቁጠሪያቸው ውስጥ አስምረው ታላቁን በዓል ብለው የሚመጡ ቱሪስቶች መታየታቸው፣ በቁጥር መጨመራቸው የዚህ ነጸብራቅ መሆኑ ተመልክቷል። ከስፔን የመጡትና ማምሻውን በመስቀል አደባባይ ያነጋገርኳቸው ወይዘሮ አስተያየት ይህንኑ ያረጋግጣል። Special. Well, I couldn't imagine it was like this. Eh? I, I I knew about the fair, but I didn't know that so many people was going to come with the singing, with the prayers, and so nice, with so many colors. It was wonderful. Orthodox <laughs> መጋቢ ሰላም ቀሲስ ሰለሞን ቶልቻ እንደሚሉት የውጭ ትኩረት እየጨመረ መጥቷል። በተለይ በ2004 በዩኔስኮ ከተመዘገበ በኋላ ለውጦች እንደሚታዩ ነው ያብራሩት። በዩኔስኮ መመዝገቡ አንደኛ በዓሉ ዓለም አቀፍ እውቅና ማግኘቱን ተንተርሶ መስቀልን ፕላን አድርገው ጎብኚዎች እየመጡ ነው። ለምሳሌ ሰሜን ኢትዮጵያ የሚሆን ደቡብ ኢትዮጵያ የሚሆን ቱሪስቱ ወደ ሀገር ሲገባ የቱሪስት መዳረሻዎችን የኢትዮጵያን የቱሪስት መዳረሻዎችን ሊጎበኝ የሚፈልግ ማንኛውንም ፓኬጅ ሲያዘጋጅ መስቀልን ፕላን እያደረጉ ነው መስቀልን ፕላን አድርገው የሚመጡ ብዙ ነጮች ገጥመውናል። ልክ ሴፕቴምበር ላይ የቱሪስቱ ፍሰት እየጨመረ ነው የሚመጣው እና በአብዛኛዎቹ ስንመለከታቸው መስቀልን ፕላን አድርገው ነው እየመጡ ያሉት እና ይሄ አንድ በዩኔስኮ ለመመዝገቡ በዩኔስኮ ለመመዝገቡ ትልቅ ትልቅ አስተዋጽኦ አለው መመዝገቡ። ነጮቹ በተለያየ ጊዜ ይመጡ ነበረ ያ መስቀልን ተንተርሰው መምጣታቸው በዓሉ ዓለም አቀፍ እውቅና ማግኘቱን የምናይበት ነው። አገሬውም ቢሆን ይህንን በዓል ለማድመቅ በከፍተኛ ቁጥር እየወጣ እንደሚያከብረው ዘንድሮም የታየ ጉዳይ ነው። በተለይም የወጣቶቹ ቁጥር እየጨመረ መምጣቱን በበዓሉ ላይ ያገኘኋቸው አቶ ይብራህ አረጋዊ ይናገራሉ። እንዳጠቃላይ ወጣቱ ግን ባህሉን ለማከር የሚያደርገው ከአመት አመት እየጨመረ መሄዱ በጣም የሚያስደስት። ስለዚህ ተተኪቱ ልድ እየተፈጠረ መሆኑ እሴቱን ጠብቆ የሚሄድ ባህሉን ጠብቆ የሚሄድ ወጣት እየተፈጠረ መሆኑ በዚህ ላይ ደስተኛ ነው ከዚህ ላይ ነው እየጨመረ የሚሄደው ያለ ስለዚህ በዓሉ ለማክበር የሚመጣው ወጣት ቁጥር በሶ ግን ጋር እሱ እንዳዩት ጨምሯል ጨምሯል በጣም በጣም በጣም ከሚገመተው በላይ ተመሳሳይ የአገር ባህል ልብስ ለብሰው ወደ መስቀል አደባባይ የመጡት ኤልሳና ጓደኞቿ የነዚህ ወጣቶች ማሳያ ናቸው ተምራ በጋራ ነው። በሰብሰብ ብላችሁ ነው መጣችሁ። ታውና አምስት ጓደኛ ማቾች ነው ያዩ ያሉት ወይ ዘመድ ምን ትሆኑ ትችላላችሁ አይደል? አዎ ጓደኛሞች ነው፣ አንድ ላይ ነው መጣን። እንደማየው የአገር ባህል ልብስ ለብሳችኋል፣ ሁላችሁም ጧፍ ይዛችኋል። ይሄ የየአመት ልምዳችሁ ነው? ዘንድሮ ነው ለየት እናድርገው ብላችሁ ነው? እሱ ነገር እንግዲህ ዛሬ በህብረት ሆነ እንጂ ሌላ ጊዜ በተናጠል ነበር የምንሄደው ከቤተሰቦቻችን ጋር። ዛሬ በህብረት እንሂድ ብለን ነው አንድ ላይ ለምን ለየት ልታረጉት አሰባችሁ? ዛሬ በህብረት እንሂድ የአገር ባህል ልብስ ለብሰን ታፊ ዘን እንይባል ያው እንግዲህ ድባቡ ሲመጣ 2010ን እንግዲህ ሞቅ ባለ ሁኔታ እንቀበል ብለን ነው። እነሱን ይጠይቃቸው ወደ አንቺ ልምጣ። ሙሉ ስምሽን ነገር አናው እንዴ ይባላል? እና ዘንድሮ ስታየው የአንችን ግምገማ ንገሪኝ። አሁን በየአመቱ እንመጣለን ብላለች እሷ። በተለያየ መንገድም ቢሆን ለየት ያለ ነገር አይተሻል? ድምቀቱ እየጨመረ ነው የመጣው። ያ ሰቡ በጣም ዘንድሮ የተለየ ነው

የሚያከብረው በዓል ነው እና ደስ ይላል። መስቀል አደባባይ መጥቶ ማክበር በጣም ጭምር ነው። አሁን የእናንተ እንግዲህ ምናልባት በግሩፕ ነው የመጣ በቡድን ነው የመጣችሁ ጧፍ ይዛችኋል ያገር ባህል ልብስ ለብሳችኋል ዘንድሮ ለየት እናድርገው ብለን ነው ብለዋል ጓደኞች ምክንያታችሁ እሱ ነው ከፌስቲ ይሄ ከፌስቲቫልነቱም ይነሳ ነው መስለኛል ፌስቲቫል ካልሹ ጋር የሚገናኝ ነው ትክክል ነው ማለት ትልቅ ፌስቲቫል ነው ያው እንደምታውቀው በዩኔስኮም የተመዘገበ ፌስቲቫል ነውና ከእሱ አንጻር እኛም አብሮነታችንን ለማክበር ነው የመጣ ነው ይሄን ትልቅ ፌስቲቫል ለመሳተፍ ነው አንድ ላይ የመጣ ነው እንደምታዩ አንድ አይነት ቀሚስ ሆኖ ምስ ለብሰናል ያን ነገር ለማድመቅ ነው። ፌስቲቫል ለማድመቅ ማድመቅ ነው ይመጣሉ። አዎ፣ አስተዋጽኦ ነው። ወደ እንግዲህ ከሃይማኖታዊ ምክንያታችን በተጨማሪ ፌስቲቫል መሆኑ የአደባባይ በዓል ነው። ለዛ ነው የምንመጣው። መጣው ነው ወይስ አልፎ አልፎ? ግን ደስ ብሎኛል። ዛሬም ለምኝ ነው መጣሁት። አይ ደስ ይላል። ዛኔ ክፍለ ሀገር ነበር ነው የማከብረው። ዛሬ ክፍለ ሀገር ነበር የምትኖሪው? የት ነበር የምትኖሪው? ጅማ ኦኬ። ጅማ ነበር የምታከብረው። ምን አየሽ አንቺ? እንግዲህ ከነሱ በተሻለ የነ መገምገም ትችያለሽ። ስታዩ ምንድን ነው አጠቃላይ ግምገማሽ? ደስ ይላል፣ በጣም ህዝቡም እንደ ኦርቶዶክስም እምነት እንደ አለችው እንደ ፌስቲቫልም አድርገው ነው እያከበረው ያለው። ሁሉም ከሌላም ሀገር የሚመጣ ህዝብ የታደመበት ነው። እና ደስ ይላል ከሌላ መቅረሴ ቱሪስቶቹን ማለት ነው ቱሪስቶቹን፣ ለካ እስከዛሬ አምልጦኛል። በዚህ መንገድ ባከበረ ደሽ ለይ ነበር። ከጓደኞቼ ጋርስ ብሎሻል? አዎ ደስ ይላል በህብረት እንዲህ እንድንሰባሰብም ያው በዛሬው የመስቀል ደመራ በዓል ላይ ፕሬዝዳንት ዶክተር ሙላቱ ተሾመ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ እና የህንዳቻቸው እንደዚሁም ሌሎች እንግዶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።